SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ ቅደላዊት መሳይ የድህረ ምረቃ ተማሪና በአባይ ወንዝ ላይ ተመራማሪ፣ በአባይ ወንዝ ዙሪያ ላይ የምርምር ጥናቶችንም ሆነ መጣጥፎችን ንባብ አብቅተዋል። ወደዚህ ወደ አባይ ወንዝ ላይ የጥናት ዘርፎ እንዲሆን የመረጡትና የተኮሩት ከምን አኳያ ነው ለመነሻ? እሺ፣ አመሰግናለሁ። የአባይ ላይ ማተኮር የጀመርኩት ያው ከትምህርት ነው። መጀመሪያ፣ ያው እንደ ኢትዮጵያዊ ስታደግ ስለ አባይ ትሰማለህ፣ ምን ያህል እንዳልተጠቀም ነው፣ ምን ያህል የሀገር ኩራት እንደሆነ ግን ለሀገር እንዳልጠቀመችም ትሰማለህ። እሱ ውስጥ ትቶት ያልፈው ነገር አለ። እንደ ሁሉም ኢትዮጵያዊ እሱን ጊዜ ነው ያጠቁት። ከዛ በኋላ የመጀመሪያ ዲግሪ ሲቪል መንግስት ና ላይ ሲሰራ ወደ ውሀው ሴክተር ነበረ እየተሳቱ የመጣሁት ከዛም በኋላ ኤንቫይሮንሜንታል ሳይንስ ሳጠናም ሃይድሮሊክ ኢንጂኒሪንግ ኑ ሳጠና ወደ ወደ ሀው ሳይንስ እና ሀው ሳይንስ ዙሪያ በግድቦች የውሀ ዲቨሎፕመንቶች አካባቢ ያሉ ፖለቲክሱም፣ ኔጎሽዬሽኑም፣ ዲስከሽኑም እነሱ እየሳቡ መጡ። ያው የህዳሴ ግድብ ሁለት ሺ አስራ አንድ ላይ ሲጀመር እኔ የሁለተኛ ዓመት ተማሪ ነበርኩኝ ከዛ በኋላ ነው ሆሜንካውን በቅርቡ እየተከታተልኩት የመጣሁት እና እኔም በትምህርት ከፍችል ጉዳዩም አባይነቱ ግድብ ላይ ያለውም ጉዳይ ነገሮች ያስከሊት እያደረጉ ሲመጡ ምን አድርጌ የራሴን ኮንትሪቢሽን እዚጋ ማቅረብ እችላለሁ የሚለውን ሳስበው መጽሐፍ ነው የታይም እንግዲህ በእኛ ሳይድ ያለው ስራ አንደኛው ብዬ የማስበው ሁልጊዜ የተሰጠንን ማውሪያ ነጥብ ወይም ናሬቲቭ ይዘን መሮጥ ነው እንጂ እኛ እንዴት ነገሮች እንዲታዩ እንደምንፈልግ ናሬቲቭን ወይም ቶኪንግ ፖንቱን ሰት አናረግም። እኛ እንዴት ነው የምናየው አባይን? ጠቀሜታው ለእኛ ምንድን ነው? የእኛ ሳይድ ኦፍ ስቶሪ ብዙ ጊዜ አንናገርም። ነ ከኔ አቅም በዚህ አሁን ባለኝ አቅም ማድረግ ምችለ ሱም ስለሆነ በዛ ነው ወደ መጽሐፉም ወደ ሪሰርችንም ወደ መስራቱ የመጣሁት ለሱ በዛው ነው። አንደኛ እንዲሁ እንደ ኢትዮጵያዊም እንደ ተመራማሪም ውሃ ላይ ያስፈልግ ኢንትረስት ሁለተኛ ደግሞ በእኔ አቅም አሁን ላለው ጉዳይ ምን ኮንትሪቢዩት ማድረግ ይችላለሁ ከሚለው ነው። ወደ ጉዳይ የመጣውት ጥናቶም ላይ እንደዚሁም በመጣጥፎም ውስጥ ይሄንን ጉዳይ አስፍረዋል። አንዱ በተለይ በዋነኛነት የአባይ ተፋሰስ ሀገሮች በርካታም ቢሆኑ በዋነኛነት አሁን ወደ ድርድርም ሄደው ያሉት የኢትዮጵያ በተለይ ከሕዳሴ ግድብ ፕሮጀክት ጋር ተያያዘ ኢትዮጵያ፣ ግብጽና ሱዳን ናቸው። ምናልባትም በዋነኛነት ግብጽና ኢትዮጵያ። በነኚህ ሶስቱ አገሮች ታሪካዊ የአባይ ድርድር መነሻ ምን ይመስላል ከቀደም ጀርሳቶች ጀምሮ አባይ ላይ ኢትዮጵያውያኖች ያንን እንገድባለን የሚለው ነገር ቀደም ተብሎ ሁሉ ሲነገር የነበረ ጉዳይ ነው እና አሁን እስካለበት ድረስ ያለው ታሪካዊ መነሻ ሂደት ምን ይመስላል? የግብጾች የመከራከሪያ ነጥብ፣ የሱዳኖች የመከራከሪያ ነጥብና የኢትዮጵያ በአባይ ላይ ያላት የውሃ አጠቃቀም ባለቤትነት ምን ይመስላል በሶስቱ ሀገራት መካከል? እንዳልከው ነው። ይሄ የአባይ ላይ ያለ ግንኙነት የሚጀመር የተጀመረው አሁን ወይም በቅርብ አመት አይደለም። ሺህና ሺህ አመቶች ላይ እነዚህ ህዝቦች የግብጽ የሱዳን፣ ኢትዮጵያ እንዲሁም ሌሎቹ የራስ የተፋሰስ ሀገራት አባይ ላይ ዲፔንድ አድርገው ለዘመናት ለሺዎች አመታት ይኖረዋል። ያው ሁልጊዜ የሚነሳው ነጥብ ግብጽ እንዴት የአባይ ስጦታ እንደሆነች ሀገሩ እንዴት በአባይ ላይ እንደተመሰረተ ነው። መንገድ የለውም። እውነት ነው ዛይን ለዘመናት ሲጠቀሙት ኖረዋል። ያው ስልጣኔያቸውም አባይ ላይ ቤዝ ያደረገ ነው። በዛ ምክንያት ኢትዮጵያ ባ ያው እንደ ሀገር ኩራት እንደ ሀገር ሀብት እንደ ሀገር ውበት አባይን በዛ መልክ ከማድነቅ ባሻገር ቀሜታ ያለው ነገር ብዙም አልሰራንበትም። ሃይማኖታዊ ቫሊዩ ትልቅ ነው። በተለይ የጣና አካባቢ ባሉ የጣና አካባቢ ያሉት ቤተክርስቲያኖችም ከሱ ጋር ያለው ሪሌሽንሽፕ አባይን ከገነት እንደወረደ ወንዝ አድርገን ነው የምናየው። የአባይ ውሃ መጸበል ነው የምንለው። በዚህ በዚህ አንጻር አባይን እንወዷለን እናከብለን። የሀገር ውበት ነው። የሀገር ኩራት ነው። ግን ተመጠቀም አንጻር ብዙም አልተጠቀም ነው ግብጾቹ በጣም ኢንዲፐንደንት ሆነው ስለኖሩ የአባይ ውሃና ከመነሻው ጀምሮ ሴኪዩር የማድረግ ፍላጎት ከድሮም ጀምሮ ነበራቸው። በዚህ ምክንያት አሁን ወደ ሪሰንት ሞደርን ሂስትሪ ስንመጣ የመጀመሪያው እንደዚህ አይነት ፊልም የጀመረው አስራ ዘጠኝ ዜሮ ሁለት ላይ ያኔ የግብፅ ቅኝ አስተዳዳሪ የነበሩት እንግሊዞች ግብጽ ውስጥ በትልልቅ የጥጥ ፕላንቴሽን ስለነበራቸው ለዛ በቂ ውሃ ሴኪር ለማድረግ ብለው ከአጤ ምኒልክ ያኔ አስራ ዘጠኝ ዜሮ ሁለት ላይ የፈረሙት የመጀመሪያ ስምምነት አለ። ይህ ስምምነት ምንድን ነው የሚለው የአባይን ውሃ ከዳር ዳር ላለማቆም ቃልጋባለው ነው አጤ ምኒልክ ብለው የፈረሙት። ይህምን ማንም ማድረግ የሚችለውም ነገር አደለም፣ ወንዙን ከዳር ዳር ማቆም አይቻልም። ከዚህ ይጀምራል። እንግዲህ የዘመናዊ ሞደርን ዴይ የአባይ ላይ ያሉ ዲሊንጎች ማለት ነው። ከዛ በፊት የነበሩት ኢታሊ ጳጳሶች በኩል ኢትዮጵያን ኢንፍሉዌንስ ለማድረግ መሞከር እስከ አስራ ዘጠኝ ሀምሳ ስድስት ድረስ ካልተሳሳትኩ፣ ኢትዮጵያ ኦርቶዶክስ ቸርች ጳጳሶች ከግብጽ ነበር የሚመጡት ይሄ ከ ሃይማኖታዊ ኢምፕሊኬሽኑ ባሻገር ፖለቲካል ኢምፕሊኬሽንም አለው እንዳልከው ኢትዮጵያዊ ነገስታት ክርስቲያኖች ሌላው ግብጽ ሀገር ውስጥ ይበደሉ እነዚህም ክርስቲያኖች መበደል ካላቆማቸው አባይን እገድባለሁ እያሉ ማስፈራሪያም እንደዚህ እንዲህ አይነቶች ነገሮች ነበሩ። በታሪክ ውስጥ እንደዚህ አይነት ዲሊንጎች ነበሩ። የአባይን ውሃ ለመቆጣጠር በግብጽ በኩል ሁል ጊዜም የማያቋረጥ ፈርት አለ። በኢትዮጵያ በኩል ደግሞ እንደ መደራደሪያ እንደ መደራደሪያ ቼክ ነው ይዘነው የነበሩ አስራ ዘጠኝ ዜሮ ሁለት ላይ ከእንግሊዝ ጋር እንግሊዝና ምኒልክ ያንን ስምምነት ሲፈርሙ እንደ መጀመሪያ ስምምነት ነው የታየው። ግን ይሄ የድንበር ስምምነት ቦርደር ስምምነት ነበር እንጂ የውሃ ስምምነት አልነበርም። እቺ አሁን ያልናት ክሎዝ አቡ አባይን ውሃ ከዳር ዳር አልደፍንም የሚለው እዛ ስምምነት ውስጥ ነበር። ይህንን ዳንሻ ማንሳት እንችላለን። ከዛ በኋላ ግን ውሃውን በተመለከተ የሚመጣው ሜጀር ሁለተኛ ስምምነት አስራ ዘጠኝ ሀያ ዘጠኝ ላይ በገን በእንግሊዞች እና በግብጽ መካከል ላይ የተደረገ ስምምነት ነው። ይህም ለበጊዜው ለነበራቸው ለእንግሊዞቹ የጥጥ ፋርሞች በቂ የሆነ ውሀን ኢንሹር ለማድረግ የተደረገ ስምምነት ነው። ከአባይ ውሀ ውስጥ አርባ ስምንት ቢሊዮን ኪቢክ ሜትሩን ለግብጽ ከዛ አራት ቢሊዮን ኪቢክ ሜትር ሱ ለሱዳን የሚያካፍል ስምምነት ነበረ። ያው ሱዳንም ግብጽም በእንግሊዝ ቅኝ ግዛት ስር ስለነበሩ ማለት ነው። ይሄ ሲሆን እንግዲህ አባይ ላይ አስራ አንድ ሀገሮች ናቸው ያሉት በጊዜው አስር ያው እንደው ደቡብ ሱዳን ስለማትቆጠሪያ ነው። ግን እነዚህን አስራ አንድ ሀገሮች የአፕስትሪም ካንትሪስ የምንላቸው የራስ የተፋሰስ ሀገሮች ኢትዮጵያን ጨምሮ ያላካተተ ስምምነት ነው። እንግዲህ የአባይ የናይል ውሃ ሰማንያ ስድስት ፐርሰንቱ ከኢትዮጵያ ነው የሚመጣው። ሌላው የተረፈው ደግሞ ከነዚህ ሌሎች ሀገሮች ከዩጋንዳ፣ ኬንያ፣ ታንዘኒያ ከእነሱ ውስጥ የሚፈልጡ ውሃ ነው። እንግዲህ የውሃውን ባለቤቶች ያላማከለ ግን ኮምፕሊት የውሃውን ተጠቃሚዎች ብቻ ያማከለ ስምምነት ማለት ነው። ውሃውን ለሌሎቹ ማካፍላነት ስምምነት ነው። እንግዲህ ያስፈጠኝ ሀገጥኝ ነው። ይሄ አስራ ዘጠኝ ሀያ ዘጠኝ ስምምነት በኋላ እንግዲህ የሚቀጥለው አስራ ዘጠኝ ሀምሳ ዘጠኝ ነው። የአስራ ዘጠኝ ሀምሳ ዘጠኝ ስምምነት ምንድን ነው? አንደኛ ከሱዳን በኩል ቅራኔ ስለመጣ፣ ሞር ተጨማሪ ውሀ ስለፈለጉ፣ ሁለተኛ የአባይን ውሀ ሙሉ በሙሉ ለመጠቀም ከሚል እሳቤ ይመጣ ነው። የአባይ ውሀ ፍሰት አስዋና ያ ገጽ ላይ ስለካ ሰማንያ አራት ቢሊዮን ኪቢክ ሜትር አካባቢ ነው። የአስራ ዘጠኝ ሀምሳ ዘጠኝ ስምምነቱ ምንድን ነው ያደረገው? ሃምሳ አምስት ነጥብ አምስት ቢሊዮን ኪቢክ ሜትር ሱፍ ውሃ ለሱዳን ለግብጽ አስራ ስምንት ነጥብ አምስት ቢሊዮን ኪቢክ ሜትር ሶፍ ውሃ ለሱዳን እና የቀረውን አስር ቢሊዮን ኪቢክ ሜትር ሶፍ ውሃ ደግሞ ደረቅ ሀገሮች ስለሆኑ ትነት ብዙ ስለሚያጠቃቸው፣ አስር ቢሊዮን ኪቢክ ሜትሩ ለትነት የተነሳ ውሃ ነው። ስምምነት ሙሉ የአባይ ውሃን በእነዚህ ሁለት ሀገሮች መካከል ነው ያካፈለነው። አምሳ አምስት ነጥብ አምስት ይደረ አስራ ስምንት ነጥብ አምስት ይደረ አራት ሰማንያ አራት ይመጣል። እንግዲህ ሙሉ የአባይ ውሃ ማለት ነው። ግን እዚህም ስምምነት ላይ ራስ ጌ የተፋሰስ ሀገሮች አልተካተቱም፣ አልተጠየቁም እንዲጓቡ እንዲቀላቀሉ። ስምምነቱም ምንም አይነት ውሃ ለሌሎቹ ሀገሮች አይተውም። ዳንኩ ነው ሰማንያ አራት ሲደመር ይመጣል። ሀምሳ አምስቱ ለግብጽ አስራ ስምንቱ ለሱዳን አስር ለኤቫፖሬሽን ሲተው ምንም የሚተርፉ ውሃ የለም ሌሎቹ ሀገሮች ምንም መጠቀም አይችሉም ማለት ነው። እንግዲህ ይህንን አስራ ዘጠኝ ሀምሳ ዘጠኝ የሚመጣው ግብጾቹ እንደ ሂስቶሪካል ራይት ወይም ታሪካዊ መብት ብለው የሚያነሱት ማለት ነው። ከዛ በኋላ ያው ግብጽም ነጻነቷን አገኘች፣ ሱዳንም ነጻነቷን አገኘች፣ ሌሎቹም ሀገሮች ነጻነታቸውን አገኙ። ግን አካባቢው ላይ የፖለቲካል ስታቢሊቲ ስላልነበረ፣ ኢኮኖሚያችንም ከፍተኛ ስላልነበረ ይሄ የአስራ ዘጠኝ ሀምሳ ዘጠኝ ስምምነት እንደተጠበቀ ሆኖ ኖሯል። እንግዲህ እስካሁን ድረስ ማለት ውሃውን የመጠቀም የኢኮኖሚ እና የፖለቲካ አቅም ስላልነበረ ማለት ነው። በተለይም ወደዚህ ወደ ቅርብ ለመምጣት የ2015ቱ የካርቱም ስምምነት ላይ እንደዚሁ ኢትዮጵያ ለመጀመሪያ ጊዜ ፈራሚ ይሆናለች። በዛ ላይ ባለው በእርግጥ ከዛ ቀደም ሲል ካለው ስምምነት ባሻገር አሁን እያ የ2015ቱ የስምምነት እንደዚሁ ወደ ሀገር አሜሪካ ወስዶ ትራምፕ አስተዳደር አማካኝነት እንደዚሁ ሶስቱ ሀገራት ኢትዮጵያ፣ ሱዳንና ግብጽ እንዲደራደሩ ተደርጓል። ለዛም ድርድሩ በኢትዮጵያ በኩል ዲፕሎማሲያዊ ሆነ መንገድ ራሷን ከዛ ለማውጣት ሞክራለች። ጊዜ ለመግዛት ነው። በርግጥ ይህንንስ የ2015ቱ አሁን ላለው የድርድር ሂደት ምን አይነት አዎንታይም ሆነ አሉታዊ አስተዋጽኦዎች አበርክቷል ይላሉ? ይሄ አሁን ያነሳኸው የሁለት ሺህ አስራ አምስቱ ድርድር ሂደት የምትለው የመሪዎች መግለጫ ወይም ዴክላሬሽን ኦፍ ፕሪንስፕል ዲኦፒ የምንለው ስምምነት ነው። ይሄ ዴክላሬሽን ኦፍ ፕሪንስፕል ዲኦፒ፣ የመሪዎቹ መግለጫ ህዳሴ ግድብን በተመለከተ ብቻ የተፈረመ ስምምነት ነው። ምንድን ነው የሚለው? እነዚህ ሶስት ሀገሮች በቅና በቅና መንፈስ የግድቡ አሙላል ሰራር ላይ ለመደራደር እንደ ተግባቡ ነው። መሪዎች አቋም መግለጫ ስምምነት ነው። ይሄ ስምምነት ግድቡና ግድቡ ላይ ብቻ ነው የሚያተኩረው ከዛ በፊት ቀደም ብሎ ግን የሁሉንም የናይል ሀገሮች መከተተ ፍሬቴት ፍሬምወርክ አግሪመንት የምንለዋለን ሲኤፍኤ በተለምዶ ሲኤፍኤ የምንለው ማለት ነው። የአስራ ዘጠኝ ሀምሳ ዘጠኝ ስምምነቱን ፖስብሊ ሰርዞ ህታዊና ምክንያታዊ የሆነ የውሀ አጠቃቀም በናይል ተፋሰስ ሀገሮች መካከል እንዲኖር የሚያስደርግ ማለት ነው። ወደ ዲኦፒ ስንመጣ ዲኦፒው ለህዳሴ ግድብ ዙሪያ ያሉትን ኔጎሽዬሽን ንግግሮች ጋይድ ለማድረግ የተፈጠረ አግሪመንት ነው። እዚህ አግሪመንት ላይ ምን ይላል? ማንኛውንም አይነት ችግር እነዚህ ሶስት ሀገሮች አብረው እንደሚፈቱት ካስፈለገ ሚዲተር እንደሚጠሩ ነው የሚናገረው። ሲጀመር ወደ አሜሪካ መሄዱ ይህንን እሹ ወደ አሜሪካ መውሰዷ ከዲክላሬሽን ኦፍ ፕሪንሲፕል የወጣ ነው። አንደኛ፣ ሶስቱ ሀገሮች መሞከር አለባቸው። የመጀመሪያው ፕሪንሲፕል እሱ ነው። ሁለተኛ፣ በሶስቱም ሀገሮች ስምምነት ነው ይሄ የኤክስተርናል ሚዲተር ወይም የውጭ አደራዳሪ ሊገባ የሚችለው። ከዲዮፒ አንጻር አሁን ወደ አሜሪካ መሄዱ ብዙም የሚደገፍ ነገር አይደለም። ምክንያቱም ወደ አሜሪካ ከመሄዳችን በፊት የሚቀሩ አራት ሚቲንጎች ነበሩ። ይሄ በውሃ ክፍፍል ዙሪያ የሚነጋገሩ ቴክኒካል ኮሚቴዎች አሉ። ከየሀገሩ የተዋቀሩ ሳይንቲስቶች አንድ ላይ ሆነው የሚሳተፉበት ቡድን ይሄ ቡድን የሚቀሩ ስብሰባዎች ነበሩ። ፕሮግሬስ ነበረ በእነዚህ ንግግሮች ውስጥ እና በዚህ ሁሉ ፕሮሴሶች መሀል ሆነን ነው ግብጽ ጉዳዩን ወደ አሜሪካ ከሶስቱ ሀገሮች ውጭ ከአፍሪካ ውጭ የሌሎቹ ሀገሮች ኮንሰንት ሳይኖር ጉዳዩን ወደ ውጭ የወሰደችው ማለት ነው። ሲጀመር ይሄ ከመርሃችን ውጪ ነው። ሊሆን አይገባም ነበረ። ከዛ በኋላ ግን ያው አገሩም አሜሪካ ስለሆነ ሊገቡ የታሰበበትን ሮል ኦብዘርቨር ስለነበረ፣ ታዛቢ ስለነበረ እና የማደራደር ስራ ሳይሆን የማገዝ እንያችው አይነት ስለነበረ የመጀመሪያው ውቶን ወደ አሜሪካ ተሂዷል። የታቀደው አሰራራችን ግን እንደሱ አልነበረም። መሆኑ ነበረበት ጉዳዩ በሶስቱ ሀገሮች መካከል መቅረት ነበረበት። የታሰቡት ሚቲንጎች የታሰቡት ስብሰባዎች ተካሂደው ቴክኒካሊ ሆነ መፍትሄ ላይ መድረስ የምንችልበት መንገድ ላይ ነበር ነው ሬ ሁን ከመጽሐፍ ከሁለት ሺህ አስራ አምስቱ ዜነት አንጻር ይሄ ወደ አሜሪካ የሚሄዱ ነገር አገንስት ፕሪንስፕል ነው። ይሄ የሆነበት ለምንድን ነው ይላሉ። የኢትዮጵያ መንግስት በቅድሚያ ቀደም ሲል መጨረሻና ሄደም ወደ በሶስታችን መካከል ሊፈታ የሚገባ ነው፣ የአፍሪካ ችግር በአፍሪካውያን መፈታት አለበት የሚሉትን አይነት ቃላቶች ወይም አቋሞች ሲያንጸባረቅ ነበር። ከጥቂት ጊዜ በኋላ ንድም በካሮት አለበለዚያም ዳርጩሜ ወይም በእጅ ጥምዘዛ ወደ ሀገረ አሜሪካ ለዋሽንግተን ዲሲ ድርድር ሄዷል። እዛ ላይ ተገፍቶ የሄደበት ዋነኛ ምክንያት ምንድን ነው ከሆነስ አሁን በምን መልክ ነው ከዛ መውጣቱ ወይስ አሁን ባለበት ሂደት መቀጠሉ ነው ለኢትዮጵያ የሚያዋጣው ይላሉ። ምን አይነት አማራጭ መፍትሄ አለ? አሁን በድርድሩ ላይ የኢትዮጵያ መንግስት ቁርጥ ባለመልክ ሊወስደው የሚገባ አቋም። ወደ ድርድሩ የኢትዮጵያ መንግስት የሄደበት ምክንያት ብዬ የማስበው አንደኛ ከግድቡ ባሻገር ያለ የሀገር ለሀገር ሪሌሽን አለ። ግብፅ ይህንን ጉዳይ ወደ አሜሪካ ስትወስደው ያሰበችው ነገር አለ። አሜሪካ ጋር ተሰሚነት አለኝ፣ ፖለቲካ የጂኦፖለቲካል የኢኮኖሚ ግዝዘራቸው የተለቀ ነው። እነሱን ነገሮች ሌቭሬጅ በማድረግ ኢትዮጵያ ላይ ጫና ማሳደር ሊሆን ሚች እንደዚ አይነት ሳቤ ኖረው ሊሆን ይችላል። ምክንያቱም አሜሪካ ከመሄዳቸው በፊት ሩሲያ ላይ ኢትዮጵያና ግብፅ ተገናኝተው ጉዳዩ በቴክኒካል ንግግሮች እንዲፈታ ስምምነት ላይ ደርሰው ነበረ። ከዛ በኋላ ይህንን ትቶ ነገሩን ፖለቲካዊ በማድረግ ወደ አሜሪካ መውሰዱ በግብፅ በኩል የተሻለ የተሻለ ጫና መፍጠር ይችላል የሚያስፈለ አስተሳሰብ ስላለ ነው። በኢትዮጵያ መንግስት ሳይድ ወይም እንደ ኢትዮጵያዊ ሆነ ስታስበው አንደኛ እየተነጋገርነው ነው ያለ ስለ አሜሪካ ነው። ግድቡን ወደ ጎኑ ብናደረገው ብዙ የኢኮኖሚክ የፖለቲካ ነገሮች ትስስር አለ። ሰው አሜሪካን የሚያክል ሀገር በኦብዘርቨር ስታትስ በአደራዳሪ አይደለም ሚዲሽን አይደለም በኦብዘርቨር ስታትስ በታዛቢ ስታትስ እስቲ ምናንስናችሁ ወይም ናንርዳችሁ ሲሉ እንዲህ ማለቱ አይ ቲንክ የፖለቲካ ኮስት ይኖረዋል። ከዛ አንጻር ይመስለኛል ለኢትዮጵያ መንግስት ወደ ድርድር አልለውም ወደዛ ሚቲንግ የሄደው ምክንያቱም መጀመሪያ የአሜሪካ መንግስት እና ይሄ የዓለም ባንክ ወርልድ ባንክ ወደዚህ ዲስካሽን ሲመጡ በታዛቢነት ስታትስ ነው። ነገሩን የምታዘበው ምን በዳችሁ ነገር ካለ እኔ በሚል ነው በሚል እሳቤ ነው። ይሄ ብዙም ችግር ያለው ነገር አይደለም። እውነት ነው ነገሩ በሶስቱ ሀገሮች መካከል ቢቀር፣ ከዛም ካለፈ ችግሩ አፍሪካዊ ስለሆነ ወደ አፍሪካ ዩኒየን ኤዩ ብንሄድ የተሻለ ነበረ ግን ነገሩ በቁጥጥራችን ስር የነበረ ነገር አይደለም። እኛ አይደለንም ከግብጾቹ የመጣ ከሽር ነው። ፖለቲካል ኮስትም ስላለው ኢኮኖሚክ ኮስትም ስላለው እዛ ላይ ኦፈሩ ኦብዘርቭ እናርግ በታዛቢነት እንየው የምንረዳቸው ነገር ካለ እኒ ስለሆነ መሄዱ ብዙም ችግር ያለው አልነበረም። አሜሪካና ወልድ ባንክ መጀመሪያ ላይ ዲስካሽኑ ወይም ኔጎሽሽን ውስጥ መኖራቸውም ትንሽ ፕሮግረሱን ትንሽ ንግግሮቹን ፈቀን አርጓቸዋል። እንግዲህ ስንት ዓመት ወደ ሰባት ዓመት ስምንት ዓመት ዘጠኝ ዓመት ስንነጋገር ኖረናል። ወደ አሜሪካ ከሄደ በኋላ ተርማል ፕሬሸሩም ስላለ ዲስካሽኖቹ ትንሽ ፈጥነዋል። ነገሩ መበላሸት የጀመረው አንደኛ የዓለም ባንክና አሜሪካ ከኦብዘርቨር ስታትስ ከታዛቢነት ስታተስ ወደ አደራዳሪ ወደ ሸንጋይ ወደ ሕግ አውጪ ሮላቸውን ሲለውጡ ነው። አንድ እሱ ነው። ሁለተኛ ተመሪዎች ከዴክሎሬሽን ኦፍ ፕሪንሲፕልስ ከመሪዎቹ ይሄ ሁለት ሺ አስራ አምስት ለነሳሀው አግሪመንት ውጪ ወደ ሎንግ ተርም ዋተር ሎኬሽን የረጅም ጊዜ የውሃ ክፍፍል ዲስካሽን ሲሄድ ነው ነገሩ የተበላሸው። ምክንያቱም እኛ ወደ አሜሪካ መሄድ ነው። በፊትም ከግብፅና ከሱዳን ጋር ስንነጋገር የነበረው ግድቡ እንዴት ይሞላ እና አኑዋል ኦፕሬሽን የምንለው አመታዊ የግድቡ ኦፕሬሽን ምን ይመስላል የሚለው ላይ ለመነጋገር ብቻና ብቻ ነው። ከዛ በተረፈ የናይል ውሃን እንዴት አድርገን እንከፋፈል የሚል ዲስከሽን እዚህ አሁን በአንድ ፕሮጀክት ላይ በተወሰነ ንግግር የሚወሰን አይደለም። ያንን ለማድረግ ኮፕሬቲቭ ፍሬምወርክ አግሪመንት ዋለ ለዚህ ፐርፌክት ሲባል የተሰራ የተሰራ አግሪመንት ማለት ነው። ዋተር አሎኬሽን ወይም የውሃ ክፍፍልን በተመለከተ መነጋገር ያለብን አንድ የበፌሴ ፍሬምወርክ ውስጥ ሆነን ነው። ሲጀመር በሶስት ሀገር ወይ በሁለት ሀገር የሚደረግ ነገር አይደለም። ቤዝን ዋይድ የሆነ አንዱንም ሀገር ያካተተ ንግግር ነው መሆን ያለበት፣ ይሄ የውሃ ክፍፍሉ ማለት ነው። ወደ አሜሪካ መሄዱ እዛ ያለው ዲስካሽን መስመር እየሳተ የመጣው አንደኛ ከአመት አመት ከአሞላሉ ና ከአመታዊ ኦፕሬሽኑ ውጭ ወደ ዋተር አሎኬሽን ወይም ወደ ውሃ ክፍፍል ዲስከሽን ሲመጣ ነው። አንደኛው ትልቁ ችግር እሱ ነው። ሁለተኛ ከታዛቢነት ወደ ሸምጋይነት፣ ወደ ህግ አውጭነት ሲሰልፉ ነው። ያ በሆነ ሰዓት ኢትዮጵያ መንግስት አይ አይሁንም፣ ይህንን አናደርግም ብሎ ረግጦ ወቷል። በእኔ ኦፒንዮን ትክክለኛ ሙቭ ነው። ትክክለኛ ነገር ነው የተደረገው። ምክንያቱም ነገሩ ዓላማውን እየታተ ነበር የሄደው በሶስት ሀገር መካከል ዋተር ሎኬሽን ወይም የውሀ ክፍፍልን ማሰብ አይቻልም መደረግም የለበትም ሲጀመር ችግሩ በሁለት ሀገር መካከል ስለተደረገ አደል እንደ የውሀ ክፍፍሉ ሂስቶሪካል ሚስቴኮችን አዲስ ቤል ሸፍኖ እንደገና መፈጸም ምንም ፖይንት ያለው ነገር አደለም ወይዘሪት መቅደላዊት መሳይ የድህረ ምረቃ ተማሪና በአባይ ወንዝ ላይ ተመራማሪ ስለ ቃለ ምልልሱ እናመሰግናለን እኔም በጣም አመሰግናለን ክሰብ